ይህህ ፍኖተ ኅብረት የያፓ ድምፅ ሬድዮ ነው። ፍኖተ ኅብረት የያፓ ድምፅ አገልግሎት ከደብሊው ቲኤንቲ 730 ኤኤም እንዲሁም ከደብሊው ኬዲኤል 1250 ኤኤም ጋር በመተባበር ዘወትር ቅዳሜ ከቀኑ 8 ሰዓት እስከ 9 ሰዓት የሚያስተላልፈውን ዝግጅት አሁን ይጀምራል። በመላው ዓለም ያላችሁ አድማጮቻችን ዝግጅታችንን በwww.730wtnt ዳትካም ማዳመጥ ትችላላችሁ። አድማጮቻችን እንደምን ከርማቸዋል። ዛሬ ግንቦት 20 2003 ዓመተ ምህረት ነው። የዛሬ ዝግጅታችን በዜና እንጀምራለን። ከዜናው ቀጥሎ የትግላችን ግብ የመለስን አገዛዝ ማስወገድ ነው፣ ለተግባራዊ ትብብር ሌላ አማራጭ የለውም፣ ህዝብን አስገድዶ ማሰለፍ የአምባገነኖች መለያ ነው በሚል ርዕሶች የወጡት ሦስት የሃፓ መግለጫዎችን በተከታታይ እናሰማለን። ከመግለጫዎቹ በኋላ የሳምንቱን የዜና ዘገባ ዝግጅትን ይቀጥላል። በመጨረሻም ሀገርን ለማዳን ፍርሃትን ማሸነፍ ያስፈልጋል በሚል ርዕስ ከፍኖተ ዴሞክራሲ ኢትዮጵያ አንድነት ድምፅ ዝግጅት ክፍል የቀረበውን ጽሑፍ አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው፣ በቅድሚያ ግን አርዕስተ ዜናዎችም። የአዳማ ዩኒቨርስቲ አሁንም እንደ ተዘጋ ነው የዓለም የምግብ ፕሮግራም እርዳታዬን እንደገና ቀጥላለሁ አለ። የኦጋዴን ነጻ አውጪ ድርጅትም የጠፉትን ሁለት የተባበሩት መንግስታት ድርጅት የዓለም ምግብ ሰራተኞችን አገኘሁኝ ይላል። በኢትዮጵያ ሀብት የተቆፈረው የማዕድን ክምችት የወያኔ ኩባንያ ተረከበው። የወያኔ አገዛዝ ሰባት የጋና ጋዜጠኞችን ቪዲዮ ካሜራ ወረሰ። የሲኖዶሱ ጉባኤ ተጠናቀቀ። ለአባይ ግድብ ከ25 ከ21 ሚሊዮን ብር በላይ እሰጣለሁ አለ የሚሉት ናቸው። ለነኝህና ለሌሎች ዜናዎች ዝርዝሩን እነሆ በአዳማ ዩኒቨርሲቲ በምግብ መበከል የተነሳ በተማሪዎችና በዩኒቨርሲቲው አመራር መሃል የተነሳው ውዝግብ እንዳልበረደና ዩኒቨርሲቲው ትምህርት ካቆመ ከአንድ ሳምንት በላይ እንደሆነው ታወቀ። በአዳማ ዩኒቨርሲቲ የሚማሩ በመቶዎች የሚቆጠሩ ተማሪዎች በምግብ መመረዝ የተነሳ ሕመምተኛ የሆኑ ሲሆን ከአስር የሚበልጡ ተማሪዎችም ሆስፒታል ለመተኛት መገደዳቸው ተገልጿልም። ካለፈው ረቡዕ ግንቦት አስር ቀን 2003 ጀምሮ የአዳማ ዩኒቨርሲቲ ግቢ ተማሪዎች በምግብ መመረዝ እየታመሱ ሲሆን የወያኔ ባለስልጣናት የዩኒቨርሲቲው የምግብ ጥራትን ከመቆጣጠርና ለበሽታው መንስኤ የሆነውን ምግብ ከመመርመር ይልቅ የፌዴራልና የክልል ፖሊስ አባላት የተባሉትን በማዘዝ ዩኒቨርሲቲውን ከበው የታመሙ ተማሪዎች እንኳን ከግቢው እንዳይወጡ መከላከል መርጠዋል። ተማሪዎቹ የደረሰባቸውን በደል ለማሰማት ሰልፍ ለማድረግ ሞክረው በወያኔ ፖሊስ ከፍተኛ ድብደባም ደርሶባቸዋል። የተማሪዎቹ ጥያቄ የወያኔ አገዛዝም ሆነ ዩኒቨርሲቲው አመራር ለመመለስ ፈቃደኛ ያሉነ ሲሆን ብዙ ዩኒቨርሲቲ ሰራተኞች ግን ለችግሩ መንስኤ የዩኒቨርሲቲው አመራሮች የተማሪውን የምግብ ገንዘብ እየመዘበሩ የግል ቢላ ቤታቸውን በመገባታቸው መሆኑንና ይህም ከቀንደኛ የወያኔ ባለስልጣኖች አይዞ ባህነት መፈጸሙን ይገልጻሉ። የወያኔው መሪ መለስ ዜናዊ የዋጋ ቁጥጥር የሸቀጦችን ተመን በማለት ያልተጠናና ነጋዴና ሽማቹን ህዝብ ለማጣላት ብቻ የታሰበ ፖሊሲ በማውጣት የእቃዎችን ዋጋ በመተመኑ ብዙ ሸቀጦች ከገበያ መጥፋታቸውና ዋጋቸውን በማሻቀቡ የወያኔ አገልጋይና የወጣትና የሴቶች ፎረም አባላት በጥቁር ገበያ እንዲገቡና ከወያኔ ባለስልጣናት ጋር በመመሳጠር ህዝቡን የበለጠ ሲመዘብሩት ከቆዩ በኋላ ሰሞኑን መለስ ዜናዊ ከፍተኛ ነጋዴዎችና ባለሀብቶችን በቤተ መንግስቱ በመሰብሰብ ነጋዴዎችን ለማግባባት ሙከራ ማድረጉ ታወቀ። የወያኔው መሪ የራሱን ከፍተኛ ባለስልጣናትና ካድሬዎችን በቡስና የተዘፈቁ መሆናቸውን ለነጋዴዎቹ በመግለጽ ነጋዴዎቹ እንደ ወትሮ ሁሉ ንግዳቸውን የሚቀጥሉበትን ሁኔታ አመቻቻለሁ ይበል እንጂ ነጋዴዎቹ ጠንካራ ጥያቄ መጠየቅ በመጀመራቸው በረከት ስምዖን ባዘዘው መሰረት ስብሰባው ተቋር ተቋርጦ ለሌላ ጊዜ መተላለፉ ታውቋል። አንዳንድ ለነጋዴ ለነጋዴው ኅብረተሰብ ቅርበት ያላቸው ምንጮች ነጋዴው የራሱን መብትና ጥቅም የሚጠበቅበትን ሁኔታ ለማመቻቸት በተለይ መርካቶ አካባቢ ውይይት መጀመራቸውን ይገልጻሉ። እነኚሁ ምንጮች ወያኔ ለነጋዴዎቹ እንደገና የስኳርና የዘይት ንግድ ለንግዱ ለመመለስ መወሰኑና በአጭር ጊዜ ባለሀብት የሆኑ የወያኔ ካድሮች ደግሞ የወያኔ ካድሮችን ደግሞ እንዳስተነገጠም አስታውቀዋል። የወያኔ አገዛዝ የኢትዮጵያን ብሔራዊ መብትና ጥቅም ለራሱና የፖለቲካ ዲፕሎማሲ ድጋፍ መሸጥና መለወጡ ሳያንሰው የሀገሪቱን መሬት ግዛት አይደለም በማለት ለጎረቤት አገሮች እየቆረሰ መስጠቱ የሚታወቅ ነው። ይህን የወያኔ መሬት የመሸጥና አዲስ ድንበር የመከለል ተግባር በርካታ ሀገር ወዳድን ኢትዮጵያንና የድንበር አካባቢ የሚኖሩ አርሶአደሮች ኢትዮጵያን ተቀባይነት ማጣቱም ይታወቃል። የወያኔው መከላከያ ሚኒስትር ደኤታ ሹመኛ የሆነው ብርሃነ ነጋሽ በሱዳን ድንበር አካባቢ ስላለ ሁኔታ ሰሞኑን በሰጠው ጋዜጣዊ መግለጫ የኢትዮጵያ ገበሬዎች መሬታቸው ላይ የሚያደርጉትን የእርሻ ተግባር እንዲቀጥሉ እንጂ ወደ ሱዳን መሬት ገብተው እንዳያርሱ ማከላከሉ ታውቋል። ወያኔ 1600 ኪሎ ሜትር ርዝመት ያለው ለም የድንበር መሬትን ለሱዳን መስጠቱ ይታወቃል። የወያኔ አገዛዝ በሶማሊያ ላንድ የሚገኘውን ገዢ ቡድን ለማጠናከር ጦሩን እያሰለጠነ መሆኑን ታወቀ። ወያኔ የሶማሊያ ላንድ ጦር የሚያሰለጥነው በኢትዮጵያ ሕዝብ ሀብትና ኪሳራ ሲሆን ለምን ተግባርና ለምን ዓላማ እንደሚያሰለጥን ግን የተሰጠ መግለጫ የለም። ወያኔ ከዚህ በተጨማሪ የጦር አለቃ በርሄ ተስፋይን የሰጠውን የጦር አለቃ ማዕረግን በአንድ ጀንበር አውልቆ አቶ በማለት በሶማሊያ ላንድ ቆንስላ ጽፈት ቤትም ኃላፊ አድርጎታልም። የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም ግንቦት አምስት ቀን 2003 ዓመተ ምህረት አንድ ሰራተኛው ከተገደለና ሁለት ደግሞ መድረሻቸው ከጠፋ ወዲህ አቁሞት የነበረውን የሰብአዊ እርዳታ ተግባር ተግባር እንደገና መጀመሩ ታወቀ። የዓለም የምግብ ፕሮግራም የኢትዮጵያ ጉዳይ ኃላፊ እንደገለጹት በሙሉ የሰብአዊ እርዳታ ተልኳቸውን ሰራተኞቻቸውን ሰላምና ደህንነት እንደተረጋገጠ የሚቀጥሉ መሆናቸውን ገልጸዋል። በእርዳታ ሰራተኞቹ መገደል እና መጠለፍ ተጠያቂው የኦጋዴን ነፃ አውጪ ግንባር ነው በማለት ወያኔ በኦጋዴን ሌላ ዙር ዘመቻ የጀመረ ሲሆን የኦጋዴን ነፃ አውጪ ግንባር ግን በግድያውም ሆነ በጠለፋው እጁ እንደሌለበትና ወያኔ ግን ለሽብርተኞችን በማደን ስም በመቶ የሚቆጠሩ ሰላማዊ ሰዎችን ኦጋዴን ውስጥ በመግደል ፍጅት ፈጽሟል በማለት ክስ ማሰማቱ ይታወቃል። ይህ በዲህ እንዳለ የኦጋዴን ነጻ አውጪ ግንባር ግንቦት 13 ቀን 2003 ዓ.ም ምህረት ባልታወቁ ሰዎች መድረሻቸው የጠፋውንና የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም ሁለት ሰራተኞችን ማግኘቱን ሐሙስ ዕለት አስታውቋል። ግንባሩ ሰራተኞቹን ያገኛቸው በገላሼ ከተማን በተቆጣጠረበት ጊዜ መሆኑንና በወያኔ ወታደሮች ታፍሰው ከሌሎች ስቃይ ከደረሰባቸው በመቶዎች ከሚቆጠሩ እስረኞች ጋር መሆኑንም አብራርቷል። የኦጋዴን ነጻ አውጪ ግንባር ከተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም ጋር ሰራተኞቹን ስለሚረከቡበት ሁኔታ እንዲወያ እንደሚወያይም አስታውቋል። ይህን ጉዳይ አስመልክቶ ከዓለም የምግብ ፕሮግራም ሆነ ከወያኔ በኩል የተሰጠ መግለጫ ይህ ዜና እስከ ተጠናከረበት ጊዜ ድረስ አልተመዘገበም። ወያኔ ለተ ያገለገሉት የምግብ ፕሮግራም ሰራተኛም ሆነ ለተጠለፉት የኦጋዴን ነጻ አውጪ ግንባርን ተጠያቂ ያደርግ እንደነበረ ይታወቃል። አድማጮቻችን ይህ ዜና የሚተላለፍላችሁ ከፍኖተ ህብረት የአፓ ድምጽ ነው። የወያኔ አገዛዝ በሙ በጉምሩክና በሀገር ገቢ መስሪያ ቤት ባለሥልጣኖቹ በኩል ሰባት የጋና ጋዜጠኞችን ለሶስት ሰዓት አግቷቸው እንደነበረ ታወቀ። ጋዜጠኞቹ የጋና ዜና ወኪል፣ የጋና ቴሌቪዥንና የጋዜጣ ፎቶ አንሺዎች እንደነበሩ ሲታወቅ ከጋና ምክትል ፕሬዚዳንት ጋር ለልዩ አፍሪካ ህብረት ስብሰባ ነበር አዲስ አበባ የመጡትም። በአዲስ አበባ የጋና ኤምባሲ ባደረገው ጣልቃ ገብነት ጋዜጠኞቹ ከአይሮፕላን ማረፊያ በነጻ ቢለቀቁም የጋዜጠኞቹ የቪዲዮ መቅረጫ መሳሪያ ግን የወያኔ ባለስልጣኖች ቪዲዮ ካሜራ ይዘው ለመግባት ፈቃድ የላቸውም በሚል እንዳስቀሩባቸው ታውቋል። ለቪዲዮ ካሜራ መያዝ ከወያኔ ኮሚኒኬሽን ሚኒስትር ፈቃድ መያዝ ያስፈልጋል በማለትም ተናግረዋል። የወያኔ ባለስልጣኖች ለአፍሪካ ህብረት ብትመጡም አምባሳደራችሁ ጣልቃ ቢገባ ቪዲዮ ካሜራችሁን መውሰድ አትችሉም በማለት የእብሪት ንግግር መናገራቸው የተመዘገበ ሲሆን የጋና ጋዜጠኞች እነርሱ የአፍሪካ ህብረት አካል መሆናቸውንና በአፍሪካ ወንድሞቻቸው እንዲህ አይነት መስተንግዶ እንዳሳዘናቸው በመግለጽ በማናቸውም የአፍሪካም ሆነ አፍሪካዊ ባሉን ሀገር ወከባና መንገላታት ደርሶባቸው እንደማያውቅ ተናግረዋል። የጋዜጠኞችን መብት የሚመለከቱ ወገኖች ወያኔ በኢ የኢትዮጵያ ነጻ ጋዜጠኞችን ካዳከመና ካጠፋው ወዲህ የአፍሪካ ጋዜጠኞች ስለ ኢትዮጵያ ምንም ቪዲዮ እንዳይቀርጹ እንዳያሳዩ ለማድረግ መሞከሩ ለአፍሪካና ለዓለም የደበቀው ነገር አለ በማለትም ይተቻሉ። ማንነታቸው ያልታወቀ ቡድኖች ፋይበር ኦፕቲክ የተባለውን የኢንተርኔት መስመር ማቋረጣቸው ተገለጸ። መስመሩ ከአዲስ አበባ ወደ ጅጅጋ የተዘረጋና ለወያኔ ደህንነት ኤጀንሲዎችና ለጦሩ ያገለግል እንደነበረም ታውቋል። አብዛኛው የኢንተርኔት ተጠቃሚ ኋላ ቀር በተባለው ሞባይል ብሮድባንድ ኢንተርኔት ካፌ የሚጠቀም ሲሆን፣ የኢንተርኔት ካፌዎች ወያኔ እንደሚቆጣጠራቸው ይታወቃል። ወያኔ በፋይበር ኦፕቲክ መቋረጥ ምክንያት በምስራቅ ኢትዮጵያ የተወሰነ አቅም ብቻ ያለው ሳተላይት መጠቀም መጀመሩ ሲገለጽ ወያኔ በኢንተርኔት አጠቃቀም ከአፍሪካ ከ55 ሀገሮች 53ኛ መሆኑንና ከ80 በላይ ሚሊዮን ህዝብ ውስጥ 445 ሺ የኢንተርኔት መስመሮች እንዳሉት ይታወቃል። በኢትዮጵያ ካለው ህዝብም 0.5 ከመቶ ብቻ ኢንተርኔት ይጠቀማሉ። በወያኔ መንፈሳዊ ካድሬ መሪ በአባ ገብረ መድን የተመራው የሲኖዶስ ጉባኤ ከግንቦት አስር እስከ 16 ቀን 2003 ዓ.ም ያደረገውን ስብሰባ አጠናቋል። በዚህ መደበኛ ስብሰባ ላይ የተነሱት አጀንዳዎችና ስለተሰጡት ውሳኔ ጉባኤው ከተጠናቀቀ በኋላ የተባለ ነገር ባይኖርም ጉባኤው መጠናቀቅን አስመልክቶ አባ ገብረ መድን በሰጡት ጋዜጣዊ መግለጫ ስለ ጉባኤው መንፈሳዊና ወንጌላዊ ስራ ምንም ያልተባለ ሲሆን ሙሉ ጋዜጣዊ መግለጫውን ጊዜ የወሰደው ስለ አባይ ግድብ ያባይን ከበሮ ድብደባ፣ ድብደባ እንደነበረ ጋዜጣዊ መግለጫው አመልክቷል። አባ ገብረ መድን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ለአባይ ግድብ ሀያ አንድ ሚሊዮን አምስት መቶ ሰማኒያ ሰባት ሺ ሁለት መቶ አርባ አራት ብር ለመስጠት መወሰኑንም ገልጸዋል። ካድሬና ቄሶች እንደተካድሬ ቄሶችም እንደ ተለመደው የቅን መወደስ ያቀረቡ መሆናቸውም ተረጋግቷል። ሀቀኛ የሃይማኖት አባቶች ግን ሲኖዶሱ በስብሰባው ወቅት ከዚህ ቀደም ሲኖዶሱ ያሳለፋቸውን ውሳኔዎች ለምን ተግባራዊ እንዳላደረገ መሞከር ሲገባቸው መታለፋቸውንና የቤ ቤተ ክርስቲያኗ ሀብት መመዝበሩን የሚያሳይ ሪፖርት ቀርቦ ተድበስብሶ ማለፉንና የአባ ገብረ መድን አገልጋዮች እንዳመኑትም ከ40 ሚሊዮን ብር በላይ መመዝበሩንም ገልጸው ይህ ሁሉ የቤተ ክርስቲያን ችግር እያለ ዛሬ ደግሞ ከ21 ሚሊዮን ብር በላይ ለአባይ ግድብ እሰጣለሁ ማለቷ ቤተ ክርስቲያኗ በደጀ ሰለሟ ቸርነቷንና ሬዲዮቷን የሚጠብቁ በየአገሪቱ ዳርቻ በሰውና በተፈጥሮ አደጋ እርዳታ የሚማጸኑ እያሉ ለወያኔ መሪዎች ቀጥተኛ ምላሽ ለማስጠፍ በተሰበ መልኩ ገንዘብ ለግድም ማዋጣታቸው አባ ገብረ መድን ወንጌላዊ ሰባኪ ሳይሆኑ የፖለቲካ ካድሬ መሆናቸው የፖለቲካ ካድሬ መሆናቸውን በድጋሚ አረጋግጠዋል ይላሉ። ዘረኛውና አምባገነኑ የመለስ አገዛዝ በማንኛውም መስክ ትግራይ ተወላጅና የሚያራምደውን የዘርና ቋንቋ ፖለቲካ ደጋፊ መሾምና መሸሎሙ የአገዛዙ ፖሊሲን ካደረገ ወዲህ የትውልድ ቦታ የሚለውን ትግራይንም ከሌላ ኢትዮጵያ ግዛት በተለየ የልማት ቅድሚያ መስጠቱ የሚታወቅ ነው ሰሞኑን ደግሞ በኢትዮጵያ ህዝብ ሀብትና ንብረት ወጪ በትግራይ ሲካሄድ የቆየው የማዕድን ፍለጋ ውጤት ያመጣል በመባሉ በትግራይ ተገኘ የተባለውን የወርቅ የመዳብ የብርና የብረት ክምችት ኤዛና የተባለው የወያኔ ማዕድን ኩባንያ አማካ ግንኙነት ገቢውን ለወያኔ መሪዎች ለማድረግ መዘጋጀቱ ታውቋል። የማዕድኑ ቁፋሮ የተካሄደው የበካናዳ ኩባንያ ሲሆን ወጪውን የኢትዮጵያ ሀብት ይሁን እንጂ ብቸኛ ተጠቃሚው የወያኔ የማዕድን ኩባንያ የሆነው ኤዛና እንደሆነ ተደርሶበታል። የወያኔ አገዛዝ አባይ አባይ በማለት አደንቋሪ ፕሮፖጋንዳና የገንዘብ መዝረፊያ መሳሪያውን በመላ አገሪቱ የግዳጅ መዋጮ በጀመረበትና ባስፋፋበት በአሁኑ ሰዓት የመብራት ኃይል አገልግሎት ለጎረቤት አገሮች በሰፊው አዳረስም በማለት በሚደሰኮርበት ሰዓት በኢትዮጵያ ውስጥ የመብራት ችግር እየተባባሰና በፈረቃ መብራት የማግኘት እድሉም እየመነመነ በመምጣቱም ታውቋል። በአዲስ አበባ እና በሌሎች ትላልቅ ከተሞች መብራት አሁንም ባሻው ጊዜ የሚመጣና ባሻው ጊዜ የሚቀር ሆኗልም። በመጨረሻም ስፖርት የሰሜን አሜሪካ የኢትዮጵያ እግር ኳስ ፌዴሬሽን ለዘንድሮ 28ኛ ዓመት በዓል በክብር እንግድነት የጋበዛቸው ዳና ብርቱካን ሚደቅሳ የፌዴሬሽኑን ግብዣ እንደተቀበሉት የፌዴሬሽኑ ምንጮች ገልጸዋል። አድማጮቻችን ለዛሬ ተዘጋጀ ነው ዜና በዚሁ አበቃ። I'm going to go to the hospital, i I'm going to go to the hospital, i I'm going to Yes, have it, as you say, as you as you say, as you in as you you as you you በማስከተል ከኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ የተሰጠውን መግለጫ እናሰማለን። የትግላችን ግብ የመለስን አገዛዝ ማስወገድ ነው። አሪድ አንቀጥቅጥ ሕዝባዊ አመጽን እውን ለማድረግ ሀገር ወዳድ ኃያላት እየጣሩ እየለፉ ያሉት የመለስን አገዛዝ በጥገና ለውጥ አርቆና ለሳልሶ ለማስቀጠል ሳይሆን ከስር መሰረቱ መንግሎ ለመጣል ነው። ለዚህም ነው ከመለስ ጋር በመጪው ምርጫ ለመወዳደር ነው አላማችን ለሚሉት ኢህአፓ አልስማማም ሲል የቆየው ህዝባችን ለአመት ሲነሳ የመጀመሪያውና የመጨረሻ ግብ ወይንም ጥያቄያችን አንገቦ መሆኑ የሚሳት አይደለም። በመጀመሪያ መፈክሮች ደረጃ የኑሮ ውድነት ያብቃ፣ ቫት ይሰረዝ፣ ዋጋ ይቀነስ፣ ደሞዝም ይጨመር የሀገራችንን መሬት ለባዳን መስጠቱና አርሶ አደሩን ሀገሩን መጉዳት ያክትም፣ የፖለቲካ እስረኞች ይፈቱ፣ አፋኝ ድንጋጌዎች ይሰረዙ፣ የህዝብ መሠረታዊ ዲሞክራሲያዊ መብቶች ይከበሩ፣ በህዝብ ላይ እየተካሄዱ ያሉ ፍጅቶችና አፈናዎች ይቁሙ፣ የታክሲ ነጂዎችና የሰርቶ አደሩ ጥያቄዎች ምላሽ ያገኙ፣ እህቶቻችንን ለዘመናዊ ባርነት መሸጡ ያብቃ፣ ሙስና ያክትም፣ በሙስና የተሰማሩት የወያኔ ባለሥልጣኖችም ለፍርድ ይቅረቡ የህዝብ ማህበራት መብታቸው ይከበር፣ የተለጣፊ ማህበራት ዕውቅና ያብቃ፣ በግብረ ሰናይ ድርጅቶችና በነጻው ፕሬስ ላይ የተደነገጉ አፋኝ ህጎች ይሰረዙ፣ ወዘተ ወዘተ የሚሉት መሠረታዊና መነሳትም ያለባቸው አሰባሳቢ ጥያቄዎች ናቸው። የአገራችን መሠረታዊ ችግር ምንጩ ግን ዘረኛውና አምባገነኑ የመለስ አገዛዝ ነው። አገዛዙ በሥልጣን እስካለ ድረስ የሀገርና የሕዝብ መከራ ሊቀንስ ወይም ሊወገድ አይችልም። ስለዚህ በኢትዮጵያ መብትና ዲሞክራሲን ለማስከበር ሌሎች በሕዝቡ ላይ የተጋረጡ ችግሮችን ሁሉ ለማስወገድ በቅድሚያ የመለስ ዜና አገዛዝ በትግል ማሸንፍና መጣል ያስፈልጋል። በመሆኑም የሕዝባዊው አመጽ ሆነ የትግላችን ግቡ የመለስን አገዛዝ መጣል፣ ማስወገድ መሆን አለበት። ተኪ የለውም ሊሉን ለሚፈልጉት የወያኔ ቅጥረኞችና ሌሎች መስጠት ያለበት ምላሽ ይህ አገዛዝ ተወግዶ ሁሉን አገር ወዳድና ዲሞክራሲያዊ ኃይላትን ያቀፈ የሽግግር መንግስት መመስረት እንደሚቻል ነው። ስለዚህም የመለሰን አገዛዝ በትግል ጥለን ሁሉን ኃይላት የሚሳተፍ የሚያሳትፍ የሽግግር ሂደት በመከተል ሀገራችን ወደ ዲሞክራሲ ለመውሰድ እንችላለን። የሀገር ቤቱን ትግል በሁሉም አካባቢ በሁለገብ ትግል ማደራጀት፣ መቀስቀስ፣ ማጠናከርና ማታገል የግድ የሚለውም በዚህ ምክንያት ነው። ለዚህ ግብ እንተባበር፣ በአመጽ እንነሳ፣ እናቸንፋለን። ለተግባራዊ ትብብር ሌላ አማራጭ የለውም። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ መግለጫ። ህብረት ሲሉ ህብረት ስንል በሚል በተደጋጋሚ የኢሃፓን አቋም ያቀረብን ሲሆን በአሁኑ ጊዜ በያቅጣጫው ህብረት ምስረታ በሚል ብዙ እየተደመጠ በመሆኑ ኢሃፓ እንደ እንደገና አቋሙን ግልጽ አድርጎ ማቅረብ ይገደዳል። በደፈናው ህብረት ህብረት ማለቱ ፋይዳ ቢስ መሆኑን በተመክሮ የተገነዘብነው ነው። ህብረት ከማን ጋር የሚለውን ጥያቄ መመለስ የምንችለውም ህብረቱ ለምን ግብ ነው የሚለውን በሚገባ ስንረዳ ነው። ለመለስተኛ ዓላማ መተባበር ብቻንም፣ መሰረታዊ ህብረት ግን ከዚህ በፊት በወጣ መግለጫ እንዳሰፈር ነው ህዝብን ለአመጽ ለማደራጀትና ለማነሳሳት የወያኔንም አገዛዝ ለመጣል ነው። ህብረት የስርዓት ለውጥን ለማምጣትና ዲሞክራሲን ለማስፋን መሆን አለበት። በመሆኑም ህብረት ከማን ጋር ስንልም በሀገር ቤት ህልውና ካላቸው ድርጅቶች ጋር የወያኔን አገዛዝ በማስወገድ ከሚያምኑት ጋርና በኢትዮጵያ አንድነት ላይ የማያወላውል አቋም ካላቸው ጋር መሆን አለበት ሲል የሀፓ ማመኑንም ገልጾ ነበር። ከዚህም መደምደሚያ የደረሰው በበርካታ ህብረት ጥረቶች ተካፍሎና አዎንታዊና ሉታዊ ተመክሮንም ቀስሞና ገምግሞ ነው። ለዚህም ነው በዚህም በዚያም አንዳንዴም ከቶ ይህ ነው የሚባል ህልውና በሌላቸው በሚጠራ የህብረት ጥረት ውስጥ አልሳተፍም ያለውና እያለም ያለው ትብብርና ህብረት ከተፈለገ በተግባር በሀገር በትግሉ መድረክ ተገናኝተን እንተባበር ብሎ ጥሪ ያቀረበው ለዚህም ነው። ዛሬም ቢሆን ስለ ህብረት እየተወራ በተጨባጭ በሀገር ትግል ህብረትና ትብብር ያልሰፈነበት ሁናቴ እንዳለ የምናየው ነው። ለተግባራዊ ትብብር ማለትም በሀገር ቤት በትግሉ መስክ ለሚደረግ ወይም መደረግ ለሚገባው ትብብር ሌላ አማራጭ የለውም። ስለዚህም ኢህአፓ ህልውና ላላቸውና በኢትዮጵያ አንድነትና ሉዓላዊነት ለሚያምኑ ድርጅቶች በተጨባጭ ጸረ ወያኔ ትግሉን በሀገር ቤት ውስጥ ትብብርና ኅብረትን እንሻ እንሞክር ሲል ጥሪውን ያቀርባል። ህዝብን አስገድዶ ማሰለፍ የአምባ ገነኖች መለያ ነው። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ግንቦት 20 2003 ሀብረተ ቢሱ የመለስ ዜና ያገዛዝ ህዝብ በገዛ ፈቃዱ ለግድብ መስሪያ ገንዘብ እያዋጣ ነው ብሎ የተቀባጠረው ያልበቃ ይመስል በግንቦት 20 ህዝብ በራሱ መዋጮና ኪሳራ ሊገነባ ነው የተባለውን የሰማንያ ቢሊዮን ብር ግድብ ይሰራ ብሎ ይሰራ ብሎ ደግፎ በብዙ መቶ ሺህ ደረጃ ሊሰለፍ ነው እያለ ህዝብን ተሰለፉ፣ አለበለዚያ ዋ በሚል ማስፈራሪያ መጀመሩ ሊታወቅ ተችሏል። ይህን ድርጊትና ዝግጅት ያፓ አጥብቆ ያውግዛል። ሰፊው ህዝብ በቅዳሜው ሰልፍ እንዲገኝ ጥሪ እየተደረገ ያለው በግንቦት ሃያ የወያኔ በዓል ስም ሳይሆን በግድቡ ግንባታ ስም መሆኑ የመለስን አገዛዝ እቅድና ግብ የሚሸፋፍን አይደለም። ለግብጽና ለዓለም ህብረተሰብ የኢትዮጵያ ህዝብ የግድብ ግንባታውን በዚህም ተያይዞ የመለስን አገዛዝ እየደገፈ ነው የሚል መልእክት ወያኔ ለማስተላለፍ አቅዷል። በዚህ መሰረት የግዳጁን ሰልፍ የፍቃደኞች ሰልፍ ለማስደረግ እየተራወጠ ነው የግዳጅ መዋጮን የፍላጎት መዋጮ አስመስሎ ለማቅረብ እየጣረ እንዳለው ሁሉ ማለት ነው። በወያኔ ሰልፍ ላይ አንገኝም ብሎ ዜጋ ሁሉ በየቤቱ እንዲቆይና በሰልፉ እንዳይገኝ ይጠበቃል። ግፊቱና ጫናው አይሎ በሰልፉ ቢገኝም ይህን ትርጉም ሚዛን አልባ መሆኑ ከወዲሁ መታወቅ ያለበት ነው። ግዳጅ ፍላጎትን ሳይሆን ፍርሃትን ገላጭ ነው። የኢትዮጵያ ሕዝብ የግዳጅ ሰልፍና መዋጮን በዘመነ ደርግ ያወቀውና በምጸትም የኖረው ነው። ዛሬ ገንዘብ ቢያዋጣ ሆነ ቢሰለፍ ተገዶ ነው። ይህን ግዴታ መቀበልን ግን እምቢ ማለት አለበት። አሻፈረኝ፣ አላዋጣም፣ እምቢኝ፣ አልሰለፍም ማለት ያሸዋል። የመጣውን ጭነትና መከራ ሁሉ መሸከም ግዳጁ አይደለምና ቅዳሜ ዜጎች ተገደውና ለውዴታቸው በወያኔ አጀንዳና መፈክር መሠረት ሰልፍ ቢወቱ እንደምታው ገለባ ነው። በማስገደድ እየተካሄደ ያለ ወያናዊ ትርኢት ነው። ህዝብ ግን ለዚህ ሁሉ መሳሪያ መሆን ይብቃ ብሎ ማመጽና እምቢ ማለት ይጠበቅበታል። የወያኔ ህዝብን የማስገደድ እርምጃ ግን ወያኔ ምን ያህል ጸረ ህዝብና ጸረ ዲሞክራሲ መሆኑን የሚያጋልጥ ነው። ቅሌቱና ሀፍረቱ የወያኔ የራሱ ነው። በወያኔ የተጠራውንም የግዴታ ሰልፍ ወደ ጸረ ወያኔ ሰልፍ እንቀይረው። በመለስ አገዛዝ ላይ በጋራ እናመጽ። ይህ አፓ የድምቡልስ ድምቡልሳ አገር ቀፎ ቀንድ ይለፎ ቀንዳምሳያ ጫናኽያ ተፋንድያ አባይ የምግብ አደባባይ አባይ ስንል ወንዙን ወንዙን ስንል ምንጩን ያውም ንጹሕ ምንጭ የደረቅ መሬት ነፍስ ዘሪ የማይወዱህ ያስጮሁ ጀመር አዝማሪ። ኤሎሄ አባይ ከማሁ ሰማይ ወምድር ቱባ ሌባ ዝረፍ፣ ድሃ ግን ከየትም አምጥተህ ገብር። ልንገነባ ነው እያሉ የአባይን ወንዝ በመዋጮ ያውም በወረደ መወዝ ለንጉስ አለሙ ክርስቶስ እዘኝ፣ ድሃ እንዳይበላሽ የአባይ ውሃ። እዘን፣ ድሃ እንዳይበላህ የአባይ ውሃ። አባይን ከመገደብ በፊት ያባዮችን አፍ መገደብ ግዴታ ነው። አባይ ገበያና ምግብ ቤት ለበለጠ መረጃ በሰባት መቶ ሶስት ዘጠኝ ዘጠኝ ስምንት አምስት ሦስት ሁለት ሁለት ይደውሉልን። በአጭር ጊዜ ውስጥ እናና ተወዳጅነትን ያተረፈው የአብሲኒያ የኢትዮጵያ ሬስቶራንት በንጽህናና በባለሙያ የተዘጋጁ ጣፋጭ የጾምና የፍስክ ምግቦችን በጥራት ማቅረብ መቀጠሉን እየገለጽን የጋምቤላ ስፖርት ባርም ማንኛውም የስፖርት እንቅስቃሴን ማሳየቱን ከሰኞ እስከ አርብ ከአራት ፒኤም እስከ ስምንት ፒኤም የሃፒ አወር እንዳለው እየገለጽን የመኪና ማቆሚያ ከሬስቶራንቱ ጀርባ እንደ ልብ መሆኑንም እንገልጻለን። አብሲኒያ የኢትዮጵያ ሬስቶራንት የቢሮ ክፍሎችን ለኪራይ የሚሆኑ የመሰብሰቢያ አዳራሾችም እንዳሉት ይገልጻል። ዘወትር ዓርብ፣ ቅዳሜና እሑድም የሚዝናኑበት፣ የሚደሰቡበትና የሚጨፍሩበት የሙዚቃ ዝግጅትም እንዳለን ስንገልጽ በታላቅ ደስታና ኩራት ነው። ጣፋጭ ምግብ በልቶ ለመዝናናት የአብሲኒያ ሬስቶራንት አድራሻችን 8221 ጆርጂያ ያበኑ ስልክ ቁጥራችንም ሶስት ዜሮ አንድ አምስት ስድስት ሁለት ሀምሳ ዘጠኝ

ብቸኛው መሰባሰቢያችን የሰሜን አሜሪካ የኢትዮጵያ የስፖርትና ባህል ፌዴሬሽን አመታዊ በዓል ደረሰ። እጅግ ዘመናዊ በሆነው በአትላንታ ጆርጂያ ዶም ስቴዲየም ከጁላይ ሁለት እስከ ዘጠኝ በደመቀ ሁኔታ ይከበራል። ለሀያ ሰባት ዓመት ያህል በሰሜን አሜሪካ ነዋሪ የሆኑ ኢትዮጵያውያን በሙሉ በማሰባሰብ አንድነትን የፈጠረ አንጋፋ ፌዴሬሽን በጥንካሬነቱ ለኢትዮጵያ ብቻም ሳይሆን ለአፍሪካም ኩራት ነው። ኢኤስኤፍን በዘንድሮ ልዩ ዝግጅታችን ሀያ ስምንት የእግር ኳስ ክለቦች ጠንካራ ፉክክር ያደርጋሉ። የቀድሞው የብሔራዊ ቡድን ተጫዋቾችን በተለያየ ምድብ በመሆን የጥንቱን ማራኪ የኳስ ጥበብ ያሳዩናል። ለሀገር ባለ ውለታው ለኳሱ ንጉሥ መንግሥቱ ወርቁም የመታሰቢያ ውድድሩ ተሰይሞለታል። የባህላዊና የዘመናዊ የሙዚቃ ቡድኖች የሚያቀርቡት ሙዚቃ ወደር አይገኝለትም። አንጋፋና ወጣት አርቲስቶች በሙሉ በአትላንታ ይሰባሰባሉ። በስቴዲየሙ ግቢ ከሚተከሉ ድንኳኖች ሰንጥቆ ተንጥቆ የሚወጣው የባህል ምግቡ ሽታ የዘመን መለወጫ አውድ ዓመትን ያስመስለዋል። አትላንታ እንግዶቿን ለማስተናገድ እየጠበቀች ነው። ሁላችንም ኢትዮጵያውያን በሀገር ባህል ልብሳችን ተውበን አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማችንን እያውለበለብን እፍ ይሏታል እንጂ አያጠፏትም ዝንታለም ያሁናት ኢትዮጵያ ትሞትም እያልን እጅ ለእጅ ታይዘን በጋራ እንዘምራለን ከጁላይ ሁለት እስከ ዘጠኝ በአትላንታ ጆርጂያ ዶም ስቴዲየም እንገናኝ። ለተጨማሪ መረጃ ዶት www.esfn.org ዌብሳይታችንን ይጎብኙት ወይም በህዝብ ግንኙነት ስልካችን 3233517215 ይደውሉልን። ፍቅር፣ ሰላም፣ አንድነት ለሀገራችን ኢትዮጵያ። ዘንድሮ አውደ ዓመቱ አትላንታ ነው። ተደሰቱ። የሰሜን አሜሪካ የኢትዮጵያ ስፖርትና ባህል ፌዴሬሽን ኖተ፣ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያና በተጎራባች ሀገሮች ለሚኖሩ ኢትዮጵያውያን በሳምንት ሁለት ጊዜ ረቡና እሁድ በአጭር ሞገድ እንዲሁም በመላው ዓለም ለሚኖሩ ኢትዮጵያውያን በኢንተርኔት አማካይነት ፕሮግራም ማሰራጨት ከጀመረ እነሆ 13ኛ ዓመቱን አስቆጥሯል። ጥራታቸውን የጠበቁ ወቅታዊና ትክክለኛ ዜናዎችና መረጃዎችን፣ ትምህርታዊ ፕሮግራሞችን እንዲሁም ከእንግዶችና ከአድማጮች በተለያዩ ጉዳዮች ላይ የቀረቡ አስተያየቶችን በማቅረብ አድማጮችን ሲያገለግል ቆይቷል። የሬዲዮ ፕሮግራሙን ወጪ ለመሸፈን በዚህ ዓመትም የቶምቦላ ዕጣ ስለተዘጋጀ የሬዲዮ ጣቢያው አፍቃሪዎች የሆናችሁ ኢትዮጵያውያን ሁሉ ትኬቶቹን በመግዛት ትተባበሩን ዘንድ ጥሪ እናቀርባለን። ያንዱ የቶምቦላ ትኬት ዋጋ አስር ዶላር ብቻ ሲሆን፣ አንደኛ ዕጣ ላፕቶፕ ኮምፒውተር፣ ሁለተኛ ዕጣ ኤችዲ ቴሌቪዥን ሶስተኛ ዕጣ ዲጂታል ካምኮርደር የሚያስገኙ ሲሆን በተጨማሪም ልዩ ልዩ ሽልማቶችን የሚያስገኙ የተለያዩ እጣዎች ይኖራሉ። እጣዎቹ የሚወጡት ጁላይ ዘጠኝ ቀን 2011 በአትላንታ ከተማ ይሆናል። ትኪቶቹ በየሀገሩ ከሚኖሩ የፍኖ ተደጋፊዎች እጅ ማግኘት የሚቻል መሆኑ እየገለጽን በተጨማሪም በስልክ ቁጥር ሁለት ዜሮ ሁለት ሁለት ዘጠኝ አንድ አርባ ሁለት አስራ ሰባት በመደወል ወይም በኢሜል አድራሻ ኢኤፍዲፒዩ አት ኤኦኤል ዳት ካም በመጻፍ ትኬቶችን በማግኘት የሚቻል መሆኑን በትህትና እንገልጻለን። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ። ታላቅ የሙዚቃ ዝግጅት ማስታወቂያ ከኢትዮ ሜሪላንድ የኢትዮ ሜሪላንድ እግር ኳስ ክለብ ለ28ኛው የሰሜን አፍሪካ የኢትዮጵያ እግር ኳስ ፌዴሬሽን ባዘጋጀው ውድድር ማዘጋጃ የሆነው ዘንድ ጁን 11 ቀን 2011 ዓ.ም አንድ በ2135 ትዊን ቻፕል ሮድ ሜሪላንድ በሚገኘው የዲሲ ስታር ክለብ ታላቅ የሙዚቃ ዝግጅት አዘጋጅቷል። በዚህ ታላቅ የሙዚቃ ምሽት ላይ ምርጥ የሙዚቃ ሰዎችና ድምጻውያን ሊያዘጋጃቸው ስለዘጋጁ ስፖርትን በመደገፍ ህሊናውን በሙዚቃ ያርኩ። አስታውሱ ጁን 11 ቀን ቀጠሯችሁ በትዊንስ ቻፕል ሮድ በዲሲ ስታር ክለብ ይሁን። ዝግጅቱ በዘጠኝ ፒኤም ላይ ይጀምራል። የኢትዮ ሜሪላንድ ስፖርት ክለብ አድማጮቻችን፣ በማስከተል ሳምንታዊውን የዜና ዘገባ ትንታኔያችን እናቀርባለን። በቅድሚያም ርዕሶቹ በሚሊዮን የሚቆጠር ዜጋ በረሃብ እያለቀ ወያኔና ባለስልጣኑ በውስኪና በጮማ ባህላቸውን እያከበሩ መሆኑን ተጋለጠ መለስ ዜናዊ ባለሀብቶችን አድኑን ሲል ተማጸነ የአዳማ ዩኒቨርሲቲ ተማሪዎች በፌዴራል ፖሊስ ተቀጠቀጡ የሚሉና ሌሎችም ይገኙበታል ወደ ትንታኔው እብሪትና ትቢት የወጠራቸው የወያኔ ባለ ስልጣናት ህዝቡ በረሃብ እንደ ቅጠል እየረገፈ በኑሮ ውድነት እየተሰቃየ ባለበት በአሁኗ ሰዓት የግንቦታን በዓል ምክንያት በማድረግ ከፍ ያለ ድግስ ማድረጋቸው ታውቋል። የወያኔ ቡድን ከበረሃ መጥቶ የአራት ኪሎ መንግስትን በተቆጣጠረበት ሀያኛ ዓመት ለማክበር ከወራት በፊት ውስጥ ውስጡን ኮሚቴ በሚል አዋቅሮ የነበረ ከመሆኑ በላይ አዲስ አበባ ጀምሮ እስከ ወረዳ ከተሞች የራሳቸውን ካድሬዎችና ደጋፊዎች ብቻ በመሰብሰብ የተንጣለለ ድግስ አድርገዋል። የወያኔ ስልጣን ከወጣበት ከበረሃ ግንቦት ሰማኒያ ሶስት ዓመተ ምህረት ጀምሮ እስከ ዛሬው ዕለት ድረስ በሀገር በህዝብ ሀብት ሲጫወት ሲቀልጥ ከመኖሩም በላይ የሰው ልጆች እንደ ሳር እየታጨዱ የተጣሉበት ዘመን መሆኑን ያስታወሱት መላው የአገሪቱ ነዋሪዎች ዘንድሮም ዜጎቻችን በረሃብና በችግር በየጉድባውና በየስርቻው እየሞቱ እያዩ እንዳላዩ ሰምተውም እንዳልሰሙ አውቀውም እንዳላወቁ በመምሰል ሀያኛ ዓመት የስልጣን ዘመናቸውን በደመቀ ሁኔታ በማክበር ከአገሪቱ ካዝና ከፍተኛ ብር ወጪ መመደባቸው ታውቋል። የመለሰ ዜናዊን ምስል በውድ ዋጋ በማሰራት በቢልቦርድ በየአደባባዩ መለጠፍ የጀመረው ይኸው ሀያ የግፍና የመከራ ዘመናትን ያስቆጠረው አገዛዝ አመልካች በዓላቸውን ዘንድሮ በደመቀ ሁኔታ ለማክበር በሚል ከህዝብ ላይ ገንዘብ በመውሰድ በሚሊዮን የሚቆጠር ብር ወጪ አድርገው ከጥቃቅን ከተሞች እስከ መዲናው አዲስ አበባ ድረስ ከፍተኛ ገንዘብ የወጣባቸው ዝግጅቶች እየተደረጉ ነው። ባለፉት ሀያ አመታት ከልማት ይልቅ ጥፋት፣ ከጥጋብ ይልቅ ረሃብ፣ ከእድገት ይልቅ ውድቀት በሀገሪቱ አንግሰው ህዝቡን ለችግር ለረሃብ ሀገሪቷን ደግሞ ለደህንነት ዳርጎ የተቀመጡ እነዚህ የወያኔ ባለስልጣናት ዘንድሮም ህዝቡ በኑሮ ውድነት አሮንቋ ውስጥ ተዘፍቆ ባለበትና በብዙ ሺህ የሚቆጠሩ ዜጎቻችን በረሃብ እየሞቱ ባለበት ወቅት ድል ያለ ድግስ አድርገው በህዝቡ ሞትና መቸገር ሲጨፍሩ መሰንበታቸው የወያኔ ባለስልጣናት ጀሌዎቻቸው ማንነታቸውን ቁልጭ አድርጎ የሚያሳይ ነው ተብሏል። ጥላቻን እንደ ድህነትን ጥላቻንና ድህነትን በአገሪቱ ህዝብ ውስጥ ሰርተው ከመከባበር ይልቅ መናናቅ ከመቻቻል ይልቅ እርስ በርስ መታገልን ያሰረጸው ወያኔ ዛሬ በህዝቡ ስቃይና ሞት ደስተኛ በመሆን ለራሱ ጥቂት ካድሬዎችና ደጋፊዎች ድል ያለ ድግስ መደገሱ ለመላው የኢትዮጵያ ህዝብ ያለውን ንቀት በድጋሚ ያሳየ መሆኑም ተጠቁሟል። ወያኔ ለምሳሌ አዳዲስ ህጎችን ያወጣ ቢሆንም አንዱንም ተግባራዊ ያላደረገ ከመሆኑ በላይ ሀገሪቱና ህዝቦቿን በማይላወሱበት መልኩ የስንክ ይዞ ድፍን ሀያ አመታት ያስቆጠረ ሲሆን ዘንድሮ ደግሞ ከመቼውም ጊዜ በላይ ህዝቡን በረሃብና በኑሮ ውድነት እንዲያልቁ እያደረገ ያለበት ቢሆንም ምንም እንዳልተፈጠረ በማስመሰል ድግስ እየደገሰ በውስኪና በጮማ ማሳለፉ የሚያሳዝን ነው ተብሏል። ወያኔ ስልጣን ላይ ከተቆናጠጠ ጊዜ ጀምሮ የሀገር ዳር ድንበር እንደ ዳቦ እየቆረሰ በሰሜን ለሱዳንና ለሻቢያ፣ በምስራቅ ለጅቡቲ መንግስት ለአልባዋ ሶማሌም ደግሞ እንዲሁም ደግሞ በደቡብ ለኬንያ እየሸነሸነ ሲያድል የነበረ ለሀገርና ለህዝብ ክብር የሌለው ቡድን መሆኑን ያስመሰከረበት ሀያ አመት ነው ያሉት የሀገሪቱ ህዝቦች በተለይ ከቅርብ ጊዜ ወዲህ በኢንቨስትመንት ስም ለባዕዳን ለመሬቶችና ደኖች እየቸበቸበ ሀገሪቱን ምድረ በዳ እያደረገ የሚገኝ ቡድን ነው ሲሉም ጩኸታቸውን እያሰሙ ይገኛሉ። አርሶ አደሩን ሚሊዮነር አድርጌያለሁ፣ ድሀ የከተማ ነዋሪውን አጥግቤያለሁ፣ በጥቃቅንና አነስተኛ የተደራጁትን ባለ ሀብት አድርጌያለሁ እያለ ያለ አንዳች ሀፍረትና ይሉኝታ የሚለፍፈው የወያኔ ቡድን ሀያ የመከራና የሰቆቃ ዓመታትን በሚያከብርበት እለት ዜጎች እየሞቱ ቀባሪ አጥተው በየቦታው እየወደቁ ይገኛሉ። ሕዝብ ኑሮውን ለማሸነፍ አቅቶት ከላይታች እየባዘነ በሚገኝበት በዚህ ጊዜ የወያኔ ቡድን የስልጣን የእድሜ ማራዘሚያ የሆነው የአባይ ግድብ ስራ ተጀመረ በሚል ከህዝቡ ላይ በግዳጅ እየቀማ ከመሆኑ በተጨማሪ ባለስልጣናቱ በዓላችን እጥፍ ድርብ ነው በሚል በወስኪውም በጮማውም እየተንበሸበሹ ዜጎች ግን በረሀብ እያለቁ መሆኑን የሚያንገበግብ የሚያቃጥል ነው ሲሉ ብዙዎቹ በቁጭት እየነደዱ ይገኛሉ። ይህ በእንዲህ እንዳለ የወያኔው መሪ መለስ ዜናዊና ቡድኑ ግራ በመጋባታቸው የተነሳ የሚይዙትንና የሚያደርጉትን እየተቸገሩ መሆኑ ተጠቁሟል። ከነጋዴው ላይ የንግድ ፍቃዳቸውን ነጥቆ ለወራት ያህል ከስራ ውጭ አድርጓቸው የነበረውን ሰሞኑን በድጋሚ ስራ እንዲጀምሩ መማጸኑ ታውቋል። ሰሞኑን የወያኔው መሪ መለስ ዜናዊ በመሰብሰቢያ አዳራሽ ውስጥ ታዋቂ ባለሀብቶችና ከፍተኛ ነጋዴዎችን ሰብስቦ በተማጸነበት ወቅት እኛ ካለ እናንተ ባዶ ነን ስለዚህ እርዱን፣ አግዙን እያለ ሲማጸን መሆኑ ታውቋል። መለስ ዜናዊ ከዚህ ቀደም በተደጋጋሚ ጊዜያት ባለሀብቶችንና ነጋዴዎችን ሰብስቦ ባነጋገረበት ወቅት እኛ ከምንላችሁ በስተቀር አንዲት ጋጥ ተጉዟችሁ ብትገኙ ከባድ ቅጣት ይጠብቃችኋል፣ ጣት እቆርጣለሁ። የኔን መመሪያና ትእዛዝ የሚጥስ ደግሞ የውጭ ኃይሎች ተላላኪ ነው እያለ ሲያስፈራራ እንዳልነበረ ሰሞኑን እንደገና ባለሀብቶችን በቤተ መንግስት ሰብስቦ ሲማጸን መደመጡ ቡድኑ ግራ ማጋባቱን የሚያሳይ ነው ተብሏል። የወያኔ ባለስልጣናት ብቻ ሳይሆኑ ስርዓቱ በሙስና የነቀዘ መሆኑን ያመነው መለስ ዜናዊ ያለ እናንተ ብቻችን ቆመን መሄድ ስለማንችል የእናንተን እርዳታና ድጋፍ ያሻናል ሲል ተማጽኖ በማቅረቡ ባለሀብቶቹ እንዳስገረመ ታውቋል። የውጭ ኃይሎች ተላላኪ ሀገር ቦጥ ዋጭ፣ የህዝብን ችግር የማይቀርፉ በሚሉና በሌሎችም ጸያፍ ስድቦች በየአደባባዩ ሲሳደብና ስማቸውን ሲያጠፋ እንዳልነበረ ዛሬ ዙሪያ ገባውን ተወጥሮ መንቀሳቀሻና መላወሻ ሲያጣ በተለይ በህዝቡ ላይ የተጫነው የኑሮ ውድነት አስከፊ ሲሆንበት የፈጠረው ዘዴ ነው ሲሉም ነጋዴዎቹ ሲገልጹ ተደምጠዋል። በስብሰባ ላይ የነበሩ ነጋዴዎች እና ባለሀብቶች በበኩላቸው እናንተ ሲነገራችሁ የማትሰሙ በመሆናችሁ ልንቀርባችሁ አልቻልም። እኛን የምታየውን እንደ ጠላት ነው። ወደፊትም ከእናንተ ብዙ ችግሮች እስካልተቀረፉ ልንቀርባችሁና አብረን ልንሰራ አንችልም በማለት ጠንከር ያለ ማሳሰቢያ መስጠታቸውን ተከትሎ መለስ ዜናዊ አንገቱን ደፍቶ አፉን በሁለት እጁ ይዞ በትካዜ ሲያዳምጣቸው እንደነበር ከተሰብሳቢዎቹ የተገኘው ጥቆማ ገልጧል። በእለቱ አንድ ባለሀብት እንደተናገሩት ከሆነ ስራ የማትሰሩ ከመሆናችሁም በላይ ዛሬ ስንቱ ባለሀብት ነው ስራውን ትቶ በየቤቱ ተቀምጦ የሚገኘው? ይህን ታውቃላችሁ። ነገ እኛም የእነሱ እጣፋንታ እንደሚደርሰን አንጠራጠርም። ስለዚህ ይህ በሆነበት ሁኔታ አብረን እንስራ ማለቱ ፌስ ከመሆን አይዘልም ሲል እምባ እየተናነቀው ሲገልጽ እንደነበረ ከስብሰባው ተሳታፊ ባለሀብቶች የደረሰን ዘገባ ገልጸዋል። እብሪተኛው የወያኔ መሪ መለስ ዜናዊ በበኩሉ የምትሉት ለኔ ግልጽ አይደለም። እንዲህ አይነት ተፈጽሞ ከሆነ አስናለሁ እንዲስተካከል ይደረጋል። አሁን ግን ዋናው የስብሰባው አጀንዳ አግዙን አብረን እንስላ ነው የሚል ከረር ያለ ልመናና ተማጽኖ ማስፈራራትም እንዳቀረበ ታውቋል። ከዚህም በተጨማሪ በቅርቡ የጀመሩትን የህዳሴ ግድብ አስመልክቶ መለስ ዜናዊ ለነጋዴ ባለሀብቶቹ እንደተናገረው ከሆነ ከእናንተ ውጪ ይህን ግድብ ማንም አይሰራውም፣ እናም ቆርጣችሁ ከተነሳችሁ ለእናንተ ምንም ማለት አይደለም እያለ ለማግባባት የሞከረ ቢሆንም በዚህ ዙሪያ አንድም ተሰብሳቢ አስተያየት ሳይሰጥ በዝምታ በማለፉ መለስን ሳያስከፋው እንዳልቀረ ዘገባው አጋልጧል። መለስ ዜናዊ ከባለ ሀብቶቹ ጋር ያደረገው ውይይት በቀጥታ ሙሉ በሙሉ በቴሌቪዥን ቢተላለፍ ሽንፈቱ ሊጋለጥበት ስለሚችል ተቆራርጦ እንዲተላለፍ የኮሚኒኬሽን ጽህፈት ቤት ኃላፊት በረከት ሰሞን ባዘዘው መሰረት ለሁለት ቀናት ዘግይቶ እንዲሰራጭ መደረጉ ታውቋል። ለዜናዊ ባደረበት ስጋትና ጭንቀት ባለሀብቶችን ሰብስበው ቢያነጋግርም ውስጥ ውስጡን እየተለቀሙ የሚታሰሩና በቁም ስር ላይ የሚገኙ ባለሀብቶች ከቀን ወደ ቀን ቁጥራቸው እየተበራከተ የመጣ መሆኑን ያጋለጠው የውስጥ አዋቂ ምንጭ ጥቆማ ከሆነ ዛሬ ከአስር የማያንሱ ባለሀብቶች ትግራይ ውስጥ በመቀሌና ድግራት እስር ቤት የታሰሩ መሆናቸውን አጋልጠዋል። በአገሪቱ ውስጥ አሉ የተባሉ ባለ ሀብቶች በገንዘባቸው እንደ ልባቸው እንዳይነግዱ ገደብ ተጥሎባቸው የውጭ ባለ ሀብቶች ግን እንዳሻቸው እየፈነጩ የሚገኙበት ከመሆኑ በላይ የተለያዩ የፖለቲካ ታፔል ላይ እየተለጠፈባቸው ለስርና ለቁም ስር እየተዳረጉ ያሉበት መሆኑን ምንጮች ገልጸዋል በተለይ የመለስ ዜናዊ ሚስት አዜብ መስፍን የተባለችው ከእያንዳንዱ ባለ ሀብት ጋር የጠበቀ ግንኙነት ትፈጥርና ። ለጥቂት ጊዜ ወዳጅ መስላ ከቀረበች በኋላ መልሳ ጠላት ሆና እያጠቃች ብዙዎቹን ለእስር ለኪሳራ እየዳረገች መሆኑን የጠቆሙት ምንጮች ኬኬ የተባለውን ድርጅት ባለቤት አዘግት ውስጥ የከተተችው እሷ መሆኑን ለምሳሌነት ያስረዳሉ። ዛሬ አሉ ከተባሉት ባለሀብቶች ተርታ ብቻ ሳይሆን በላይ የሆነችው አዜብ መስፍን ከሀገርና ከሕዝብ ሀብት እየዘገነች ከመስረቋም በተጨማሪ በሽርክና እያለች ከታዋቂ ናጋሪዎች ጋር ትጀምርና መሀል ላይ እነሱን እያባረረች ለብቻው በዘመዶቿ ስም እያገበሰበሰች መሆኑን የጠቆሙት ምንጮች የኬኬ ባለቤት ኒሳን ዲዝል ገልባጭ መኪናን ሌሎችን ማስመጭና አከፋፋይ ሆኖ በጋራ ሲሰራ ቢቆይም ዛሬ እሱን አባራ ለብቻዋ በአንድ ዘመዷ ስም ተቆጣጥረዋለች። ለሀገርን እድገትና ለወገን የስራ ዕድል የፈጠሩ ባለሀብቶችን እየተከታተሉ የሚያጠቁት የወያኔ ባለስልጣናት በተለይ ኢትዮጵያዊነት ስሜት በውስጡ ጎልቶ አለበት የተባለውን ሁሉ በሙስና እያሳበቡ ከሀገር ጥሎ እንዲጠፋ ከማድረግ እስከ ማሰር የደረሱበት ወቅት መሆኑን ምንጮች ገልጠው በሚወስዱት እርምጃ የተበሳጩ ብዙዎቹ ሀገራቸውን ጥለውት ለረፍት እያሉ እየወጡ መሆኑን ምንጮች ጨምሮ አስረድተዋል። ከቅርብ ጊዜ ወዲህ እጅግ ስር ሰዶ የመጣው ባለሀብቶችን እግር ከእግር እየተከታተሉ ማጥቃት መሆኑን የጠቆሙት ምንጮች የወያኔ ቡድን በሚወስደው ዘረኛ እርምጃ የተነሳ ገንዘባቸውን እያሸሹ ውጭ ሀገር እያስቀመጡ መሆኑን ታውቋል። ሌላው ቢቀር በየሰፈሩና በየመንደሩ ቸርችሎ የሚኖሩ ነጋዴዎችን ከገበያ ውጪ ለማድረግ ዘይትና ስኳር ከአከፋፋዎች ወስደው እንዳይሸጡ ለወራት ያህል አግዷቸው መክረሟቸው ወያኔ ለነጋዴ ያለውን ጥላቻ በይፋ ያሳያበት ነው ይላሉ። በማን አለብኝነትና በእብሪት ነጋዴዎች እንዳያስመጡ፣ እንዳይሸጡ የተከለከለው ስኳርና ዘይት ለወራት ያህል ራሴ ይሰራለሁ ብሎ ጀምሮት የነበረ ቢሆንም ስራው ውስብስብ ከመሆኑ አንጻር ሊሸከመው ባለመቻሉ ሳይወድ በግዱ እንደገና ወደ እነሱ ሊመልሰው በሌላ ዜና በቴፒ ዩኒቨርስቲ ተጀምሮ የነበረው የዩኒቨርሲቲ ተማሪዎች የትምህርት ማቆም አድማ ወደ ተለያዩ ዩኒቨርስቲዎች ተዛምቶ በተለይ የአዳማ ዩኒቨርስቲ ትምህርት ሰሞኑን አቁሞ እንደነበረ ታውቋል። ለኮታ ማሟያ ብቻ ተብሎ በየቦታው የተከፈቱት ዩኒቨርስቲዎች የተሟላ የትምህርት መረጃ የሌላቸው፣ የምግብ አቅርቦት ጨርሶ ባዶ ሆኑ፣ መምህራን በበቂ ሁኔታ ያልተመደቡባቸው ከመሆኑም በላይ ግቢው በተለያዩ ችግሮች የተተበተቡ በመሆናቸው ብዙ ተማሪዎች ትምህርት እያቋረጡ እንደሚወጡም ታውቋል። ረቡዕ ግንቦት 10 2003 ዓ.ም ምሽት ጀምሮ በአዳማ ዩኒቨርሲቲ ውስጥ በተከሰተ የምግብ መመረዝ እጅግ ቁጥራቸው የበዛ ተማሪዎች ራሳቸውን እየሳቱ በመወደቃቸው በተፈጠረ ግርግር ለሁለት ሳምንት ያህል ትምህርት መቋረጡ ታውቋል። ደህንነቱ ያልተረጋገጠ ምግብ በምንቸገረኝነት ብቻ ለተማሪዎቹ የግብር ይውጣ በመሆነ መልኩ በመስጠት በተከሰተ የጤና ቀውስ ቁጥራቸው ከአንድ ሺህ በላይ ተማሪዎች ለህመም ተዳርገው ሲሰቃዩ እንደነበር ከስፍራው የደረሰን ጥቆማ ገልጿል። ተማሪዎች ምሽት ላይ ራታቸውን በልተው ከወጡ ከአንድ ሰዓት በኋላ በተፈጠረ የጤና ቀውስ ተማሪዎቹ ራሳቸውን ስተው በየሜዳው በመውደቃቸው የተደናገጡ ሌሎች ተማሪዎች ተረባርበው ወደ የሐኪም ቤት በመውሰዳቸው ህይወታቸው ሊተርፍ የቻለ ቢሆን እስካሁን ድረስ አስር ተማሪዎች ለከፍተኛ ህክምና ጳውሎስ ሆስፒታል እንደተኙ ታውቋል። ከምግብ አቅርቦት እስከ ህክምና አገልግሎት፣ ከትምህርት ጥራት እስከ መምህራን ችሎታ ባዶ የሆነው የአዳማ ዩኒቨርስቲ ድንገት በተከሰተ የተማሪዎች ምግብ መመረዝ ህክምና እርዳታ መስጠት ያልተቻለ ከመሆኑ በላይ ተማሪዎቹን ወደ ውጭ ወስዶ ለማሳከም እንዳይችሉ የፌዴራል ፖሊሶች እንቅፋት ፈጥሮ እንደነበረም የደረሰን ጥቆማ አጋልጧል። በማግስቱ ችግሩን ለህዝብ እናሳውቃለን ብለውን ተማሪዎች መፈክር በማንገብ ሰልፍ ለማድረግ ከግቢ ውጭ በመውጣት ላይ እንዳሉ የፌዴራል ፖሊስና ኦሮሚያ እየተባለ የሚጠራው ክልል ፈጥኖ ደራሽ በጋራ በመሆን በዱላና በመሳሪያ ሰደፍ ተማሪዎችን እየቀጠቀጡ እንዲመለሱ ከማድረጋቸው በተጨማሪ ለአንድ ሳምንት ከግቢ እንዲያወጡ በር ተዘግቶባቸው እንደሰነበቱም የደረሰን ጥቆማ አጋልጧል። በድርጊቱ የተደናገጡ ተማሪዎች በየሸጡ እየሾለኩ ወደ ቤተሰቦቻቸው የሄዱ ሲሆን ብዙዎቹ እስከ ዛሬ ዕለት ድረስ እንዳልተመለሱና ትምህርትም እንዳልተጀመረ የደረሰን ጥቆማ ገልጿል። እኛም ለዛሬ ያለን የዜና ዘገባ ትንታኔያችን በዚሁ ተጠናቀቀ። ሀገርን ለማዳን ፍርሃትን ማሸነፍ ያስፈልጋል። ለኢትዮጵያ ዜጎች ሁሉ ማሳሰቢያና ጥሪ። ጨቋኝ አገዛዝ እድሜው የሚራዘመው ሕዝብ በፍርሃት ተውጦና ተከፋፍሎ ሲገኝ ነው። እምቢኝ ብለው የሚያምጹ ዜጎች ከበዙ አፋኝ ሥርዓት ዕድሜው ያጥራል። ሕዝብ አምሮ ይነሣ ዘንድ ግን በመጀመሪያ ፍርሃቱን ማሸነፍ ይኖርበታል። የወያኔ አገዛዝ በየጊዜው ሕዝብን ስለፈጀ ብናምጽ ይጨርሰናል የሚለው ስጋትና ፍርሃት መወገድ አለበት። ሕዝብ ፍርሃቱን ሲያሸንፍ የሚጨቁነውን አገዛዝም ለማሸነፍ ይችላል። የግብፅ ህዝብ በታህሪር አደባባይ ሲሰለፍ በገሃድ ያሰማው ጩኸት ፍርሃታችንን እነሆ አሸነፍነው ገደል ነው የሚል ነው። አፋኙ አገዛዝ ፍጅትን አስፍኖ የህዝብን ቅስምና ወኔ ሰብሮ ቆይቶ ነበርና ሕዝብ የተጋረደበትን የፍርሃት ጭጋግ ገፎ በእንቢታ ሲነሳ በመጀመሪያ አፈር ያስገባው ፍርሃትን መሆኑ ግልጽ ነው። ፍርሃትን ነው አፈር ማግባት ዐመፅን ነው አንግቦ ለመነሳት በተባለው መሰረት የግብፅም የቱኒዚያም የሶሪያም ወዘተ ህዝብ አምጾ የተነሳው ፍርሃትን ወግድ ብሎ መሆኑ ግልጽ ነው። በ1997 ዓመተ ምህረትም የኢትዮጵያ ህዝብ ፍርሃቱን አሸንፎ በመነሳት ድልን ሊቀዳጅ አፋፍ ደርሶ እንደነበር ያየነው ነው። ከግቡ የተደናቀፈው በወያኔ ጭፍጨፋ ብቻ ሳይሆን የህዝብ መሪነን ባሉትም ግዙፍ ስህተት መሆኑንም ህዝብ ያውቀዋል። ወያኔ ለስልጣን ከበቃ ጊዜ ጀምሮ የህዝብን ተቃውሞ ያስተናገደው በአፈናና ግድያ ነው ሌላ መንገድ ወይም መሳሪያ ከቶም የለውም ይህ ሁኔታ ደግሞ የተወሰነውን ክፍል ማስፈራራቱ ሊካድ የሚቻል አይደለም ሀቂን ነገር ከተባለ እንቅስቃሴ በተካሄደባቸው አገሮች ሁሉ ማለትም በቱኒዚያ ግብፅ የመን ሊቢያ ሶሪያ በመቶዎች የሚቆጠሩ ሰዎች ተገድለዋል ግድያው አሁንም በሊቢያ የመንና ሶሪያ አምሮ እየቀጠለ ነው ትግልና ድል መሥዋዕትነትን ይጠይቃሉ የደም ግብርን መሥዋዕትነትን የማይጠይቅ ትግል እስካሁን አልታየም ስለዚህም ብናምፅ እንገደላለን የሚለው ማጠየቂያ የፈሪ ነው መባሉ አይቀሬ ነው መሥዋዕትነት አልባ ፍሬት ፍለጋ ፋይዳ ቢስ ነውና ደም ካልፈሰሰ ድል የለምና ጨቋኙ አገዛዝ ሳይገድል ሳይጨፈጭፍ እጅ አይሰጥምና። ለዚህም ነው አገር ወዳዱ ዜጋ ሁሉ መክፈል ያለበትን መሥዋዕትነት ከፍሎ አገራችንን ከአጥፊው ሥርዓት ለመከላከል መነሳት፣ ማመፅ አስፈላጊና አጣዳፊም ነው የሚባለው። ታክሲ ነጂዎች የሥራ ማቆም እርምጃ ወሰዱ። እንደ የካቲት ስልሳ ስድስት በተማሪና አስተማሪ አድማና ሰልፍ በህብረተሰቡ ድፍረትና ሰልፍ ግን የዛሬዎቹ አድማ መቼዎች አልተደገፉም፣ አልታጀቡም። ይህ ትልቅ ድክመት ነው። ሰልፎችና ተቃውሞዎች በተናጠል ከተካሄዱ በተናጠል በወያኔ ይጠቃሉ፣ ይከሽፋሉ። ይህ እንዳይሆን ዘንድ ወይም የወያኔ አገዛዝ ተወጥሮ ወደ ውድቀቱ እንዲያመራ ከተፈለገ ሕዝብ ከዚህ በፊት በደረሰበት ጥቃት ሳይፈራ መነሳት አለበት። ፍርሃቱን ማሸነፍ ይኖርበታል። የታክሲ ነጂዎች አድማ በተማሪና አስተማሪ አድማ ቢታጀብና እሳቱ ቢቀጣጠል የወያኔ ውጥረት ውድቀት ይታይ ነበር ማለት እንችላለን። ወያኔ አመጽን በእንጭጩ ለመቅጨት ባለው አቅምና ኃይል መንቀሳቀሱ መጠበቅ ያለበት ነው። ለወያኔ ጉዳዩ የሞት ሽረት ጉዳይ ነው። የጎንደር ተማሪዎች ሊሰለፉ፣ ሊቃወሙ ብለው ከደባርቅ፣ ባህር ዳር የመጣ ጦር አገዳቸው ተብሏል። የአዲስ አበባና ሌሎች ቦታዎች ተማሪዎች ምን ነው አልተነሱ? በተማሪዎች መካከል የወያኔ ቅጥረኞች እንዳሉ ምስጢር አይደለም። እነዚህ ከእኩይ ተግባር ተላቀውና አደብ ገዝተው ካልተገኙ መጨረሻቸው አስከፊ እንደሚሆን ሊነገራቸው ይገባል። አልሰማ ካሉ መከራ ራሱ የሚመክራቸው ይሆናሉ ማለት ነው። የኢትዮጵያ አገር ወዳድ ዜጎች ዛሬ የሚጎሰምላቸው ነጋሪት ለአመፅ ተነሱ የሚል ነው። ሌላ ጥሪ የለም። ቢኖርም ጆሮ ሊሰጡት የሚገባ አይሆንም። ዜጎች ግዳጃቸው አገራቸውን ማስከበር ነውና ሁላቸውም በግላቸውና በፊናቸው ማድረግ ያለባቸውን ማድረግ መቻል አለባቸው። ዛሬ በአዳን ሳይቀሩ ወያኔን አጅበው የሚንቁን ያሉት ክብራችንና መብታችንን ማስጠበቅ መቻል ስላቃተን መሆኑ ግልጽ ነው። የአገራችን መሬት ለሱዳን ሲሰጥና የሱዳን ወታደር በቋራ ሲሰፍር ከብስጭት ውጪ የተወሰደ እርምጃ የለም። የአገራችን መሬት በገፍ ለባዕዳን ሲሰጥ፣ ደኖች ሲጨፈጨፉ፣ አርሶ አደሩ ከመሬቱ ሲገለል የወሰድነው እርምጃ የለም ከመቆጨት በስተቀር። ወያኔ ባመጣቸው ሰፋሪዎችና ታጣቂዎች ላይ የተወሰዱ እርምጃዎች ለምሳሌ በሸዲ ጎንደር ቢኖሩም ባዕዳን አልተነቁም። በብዙ መቶ ኪሎ ሜትር ደረጃ መሬት ለባዳን እየተሰጠ ባለበት ሕዝብ በባዕዳኑ ላይ የቁርጥ እርምጃ ቢወስድ ኖሮ ቢያንስ በእብሪት መሬት መመራቱ ባጭር ይቀጭ ነበር። በሀገራችን ዜጎች ደፈረ ብለው በሱዳኑ ቻይናው፣ ህንዱና አረቡ ከበርቴ ላይ ተገቢውን እርምጃ ቢወስዱ መሬታችን ባልተበዘበዘ ነበር። ፍርሃት ዝምታን ካሰፈነ ቀጣዩ ግን ጭፍን ብዝበዛ መሆኑ እነሆ እየታየ ነው። ሰዎች ይነገር የነበረው የኢትዮጵያ ጀግንነት የት ገባ ቢሉ ዛሬ ልንወቅሳቸው አንችልም። ትግልና አብዮት እየተካሄደባቸው ባሉ አገሮች ሁሉ ታጋይ ህዝብ በመቶዎች እየወደቀ ነው። ለመሰዋት ዝግጁ ያልሆነ ሕዝብ ጫንቃውን ለሸክም ያዘጋጀ ነው ይባላል። አገሩን ያጣል፣ ክብሩን ያጣል፣ መብቱን ይነጠቃል። ስለዚህም የጸና እምቢታና ትግል አስፈላጊና ግዴታም ይሆናል። ለሰፊው ሕዝብ ያለን ጥሪ የተቃውሞ እንቅስቃሴዎችን አድማዎችን፣ አጅቡ፣ ደግፉ የሚል ይሆናል። ተማሪዎች በተለይ ትግሉን የማፋፋምና የማስፋፋት ግዳጅ አለባችሁና ከትግሉ አንጻር የሰደድ እሳት መሆን ያሻችኋል። ሁሉም ዜጋ ባለበትና በመቸው ሁኔታ ደግሞ ያገዛዙን ችግርና ቀውስ ለማባባስ መጣር፣ መታገል አለበት። መስኩ ሰፊና ክፍትም ነው። ክብሪትም መሳሪያ ናት። የወያኔን እቅድ ማበላሸቱም ትግል ነው። የወያኔን ጦር ለመፍታት መጣርም ግዳጅ ነው። አድማም መሳሪያ ነው። የመለስን አገዛዝ አቅም ማዳከምም ለአገር ይጠቅማል። ያገዛዙ ደጋፊዎችና ቅጥረኞችም ላይ ሽብርን ማስፈኑ የትግላችን አንዱ አካል ነው። የሀገራችንን መሬት ሊበዘብዙ ባቆበቆቡት ላይም ተገቢውን እርምጃ መውሰድ የአገር ማዳን ትግላችን አካል ነው። ዝርዝር ኪስ ይቀዳል ነውና፣ ሕዝብ ምን ምን የመለስ አገዛዝን ደም እንደሚያስለቅስ ያውቃልና በዚህ ሀተታ ባናበዛም በዛም ሕዝብ ምን መደረግ አለበትን ጠንቅቆ ያውቀዋል። የቀረው ድርጊቱ ነው። ለዚህም ነው በተግባር በትግል የመለስን አገዛዝ ለማስወገድ እንነሳ፣ እናምጽ! ጥሪን እንደገና የምናሰማው ፍርሃትን አስወግደን በመለስ አገዛዝ ላይ በምሬት ለማመጽ እንነሳ። አወናባጆችን ከህዝብ ጎራ እናስወግድ።

ሽበለው ሲተኳኩሱ ሽበለው መስወቀዳጆች ሽበለው ወዴት ደረሱ ሽበለው ይወለድና ሽበለውን ከፍንከፉ ሽበለው ጋን ይሸከማል ሽበለው ከነደድቡ። አድማጮቻችን የዛሬውን ዝግጅታችን ከማጠናቀቃችን በፊት ዛሬ አዎ ዛሬ የአምባገነኑ የደርግ አገዛዝ ወደ ወደ ዘረኛውና ፋሽቱ ወያኔ አገዛዝ የተሸካከረበት የመርገምት ቀን ነው። ጸረ ኢትዮጵያ ወያኔ የድሌ ቀን ሲለው እኛ ኢትዮጵያውያኖች ግንቦት ሃያ ሳይሆን መርገምት ሃያ ብለን በፑረቃ ሳውን ይህን አፋኝና ሀገር ሻጭ ስርዓት ከስሩ ለመመንገል ወገባችን እያጠበቅን እናስበዋለን። በዚህ 20 የጨለመና የደም ዘመን ለፈለሰውና ለተከፈለው ሀገራዊ አንድነታችን የአያት ቅድማቻችን ደም ክፍያ ለሆነውና ላጣነው ወደባችን ለተደፈረው ሕልውናችን ለተዋረደው እና በዘፈቀደ ለተቀየረው ሰንደቅ ዓላማችን አው ዛሬ ግንቦት ሃያን በምሬት እናስበዋለን። ዛሬ የፋሽቱ ወያኔ ራስ ያኖረው ዘውድ የጫነበት ቀን ስናስብ ይህን አፋኝ ስርዓት ሲፋለሙ ወያኔ፣ ሻዕቢያ፣ ሱዳን፣ ሌላም ሌላም ባዕዳኖች ተባብረው ለጨፈጨፋቸው የሃፓዎች ሀያ አመት በትግራይ ጉድጓድ ታፍነው ደብዛቸው የጠፋ የሀፓ አመራርና ከፍተኛ አባላት ጠጋ ደብተራው፣ ይሳቅ ደብረ ጽዮን፣ በለጣማ አበራሽ፣ በርተና ወዘር ደርፈ አይዞን የምንላቸው ቀን ነው። በእርግጥ ነው ጐንደር አደባባይ ኢየሱስ ክርስቶስ ለተጨፈጨፉ ምናኖች ባንዋር መስጊድ ለተገደሉ ወገኖቻችን አዋሰ ተፒ ለተገደሉ ሰልፈኞች አኝዋ ጋምቤላ ለተጨፈጨፉ ወገኖቻችንና እነዚህ ባለፈው ሀያ ዓመታት ከተሰሩት ወያኔያዊ ክንዋኔዎች በጥቂቶች የትላንት ንውስታችን ነውና ቆም ብለን እናስባቸዋለን። በወያኔ ፈቃድ በጎ ፈቃደኝነት ለባዕድ የተዘርፈው የተሸጡ ሦስት ነጥብ አምስት ሚሊዮን በላይ ሄክታር መሬታችንን፣ ደናችንን፣ ተፈናቃዮቻችንን ከቸውንም አንዘነጋም ከጎንደር ተሰርቆ ወደ ሌላ ክልል ተሻገረው ለሙን ሁመራን ከጎንደር ተሰልጥቆ ለሱዳን በወያኔ ለተቸረው ለም ለመሬታችንም እናስበዋለን። በወረሃ ግንቦት ሀያ በአርቴፊሻል የደመቀ ግርግርና ጨለማ ዘረኛው ወያኔ የጨፈጨፋቸውን በሺህ የሚቆጠሩ ስንዘክር እናቱ ፊት የታረደውን ተስፋዬ ታደሰን፣ አሰፋ ማሩን፣ ፕሮፌሰር አስራትን፣ ሽብሬ ደሳለኝ፣ መሰረት ታደሰን፣ ስንታየው ታደሰን፣ አለማንታ መንጋና ሌሎች ብዙ ወጣቶችን በሙሉ በግንቦታና በማዘንጊያሽ ግድብ ግርግር አንዘገነጋቸውም። ሞት ለፋሽቱ ወያኔ ድል ለኢትዮጵያ ሕዝብ በማለት እኛም ለዛሬ አዘጋጀውን ዝግታችን በዚሁ እናጠናቃለን። في <applause> بلا هوات نكاكوت في بلا هوات جابوشو في بلا هويك عبدلنا في بلا هويا جدالو في بلا هو في بلا هو بلا في بلا في في Sivirun, saubibadjilu, kamsi tala taw, Sivirun, saubi badjilu, kamsi tala taw, Sivirun, saubi badjilu, kamsi tala taw, Sivirun, saibalau kajju siwa taw, koh, tarawantan,